ትኩረት በአፍሪካ በማዕከላዊ አፍሪካ ሪፐብሊክ ባለፈው ሳምንት በታየው ግጭት 85 ሰዎች ተገድለዋል። ከመዲናይቱ ባንጊ በስተ ሰሜን ምስራቅ 600 ኪሎ ሜትር ርቀት ላይ በሚትገኘው የኦት ኮቶ ግዛት ዋና ከተማ ብሪያ ውስጥ በታጣቂ ቡድኖች መካከል በተካሄደው ግጭትም አስራ አንድ ሺህ ሰዎች ተፈናቅለዋል። በሰሞኑ የማዕከላዊ አፍሪቃ ሪፐብሊክ ግጭት የሞቱትና የተፈናቀሉት ውህዳኑን የማዕከላዊ አፍሪቃ ሪፐብሊክ ሙስሊም ማህበረሰብ እንወክላለን በሚሉት ለሁለት በተከፋፈሉት የቀድሞ የሴሌካ ቡድኖች ማለትም በማዕከላዊ አፍሪካ ሪፓብሊክ ተሃድሶ ህዝባዊ ግንባርና ህብረት ለማዕከላዊ አፍሪካ ሪፓብሊክ ሰላም በተባሉት የሚሊሻ ቡድኖች መካከል እየተፈጠረው ግጭት ሰለባዎች ናቸው። የማዕከላዊ አፍሪካ ሪፓብሊክ ተሃድሶ ህዝባዊ ግንባር ካለፉት ጊዜያት ወዲህ በሀገሪቱ የፉላኒጎስ አንጻር ጥቃቱን አጠናክሮ ቀጥሏል። ምክንያቱም የተቀናቃኙ ህብረት ለማዕከላዊ አፍሪካ ሪፐብሊክ ሰላም የተባለው ቡድን ብዙዎቹ አባላት የዚሁ የፉላኒ ጎሳ ናቸው። ካደይቮክስ የተሰኘው በኢንተርኔት የሚነበበው የማዕከላዊ አፍሪካ ሪፐብሊክ የኦንላይን እትም ዋና ስራ አስኪያጅ ሮካ ሮሊን ላንዱንግ በሀገሪቱ እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2013 ዓ.ም ወዲህ የሚታየው ውዝግብ በዚህ ሰሞኑን በተነሳው አዲስ ጥቃት ወደ አሳሳቢ ደረጃ የተሸጋገረ አድርገው ተመልክተውታል። ወደ ጎሳ ግጭት በማምራት ላይ ነን። ሃይማኖታዊ ግጭት ወደ ጎሳ ውዝግብ የሚያመራ ከሆነ ይህ በሀገሪቱ አንድነትና በማህበራዊ አብሮ የመኖር ሁኔታ ላይ አስከፊ መዘዝ ሊያስከትል ይችላል። ይሁን እንጂ አሁን እንደሚታየው በማዕከላዊ አፍሪካ ሪፐብሊክ ማህበረሰብ ውስጥ የአብሮነት መንፈስ አለ ሊባል አይችልም። ምክንያቱም ሀገሪቱ ከ2013 ዓ ም ወዲህ በቀድሞ የሴሌካ ማጽያንና በጸረ ባላካ ሚሊሻዎች መካከል በቀጠለው የኃይል እርምጃ ቀውስ ውስጥ ነው የምትገኘው። የማዕከላዊ አፍሪቃ ሪፓብሊክ ወቅታዊ ጸጥታ ሁኔታ ችላ የሚባልበትና ሁኔታውን ደህና ነው ብሎ ለማለፍ የሚሞከርበት ድርጊት ሀገሪቱ የምትገኝበትን ችግር በዘላቂነት ለመቅረፍ እንደማያስችል ለውሁዳኑ ብሔር ብሔረሰቦች የሚሟገተው ገዘልሻፍት ፍር በድሮት ፈልከር የተባለው የጀርመናውያኑ ድርጅት ኃላፊ ኡልሪሽ ዴልዩስ ለዶይቸቬለ በመግለጽ በዚችው ሀገር የሚንቀሳቀሱት የተለያዩት ሚሊሻ ቡድኖች የጦር መሳሪያ ትጥቃቸውን እንዲፈቱ ቢደረግ እንደሚሻል አሳስበዋል። በአንጻራቸው በሃምበርግ ከተማ የሚገኘው በምህጻሩ ጊጋ በሚል መጠሪያ የሚታወቀው የጀርመናውያኑ የፖለቲካ ጥናት ተቋም ባልደረባ ቲም ግላቪየን ይህ ቀላል እንደማይሆን ነው ያስረዱት። የጦር መሳሪያ ትጥቅ ማስፈታቱ በጣም አዳጋች ነው። ምክንያቱም ሁሉም ቡድኖች አንዱን የህብረተሰቡን ክፍል ስለሚወክሉ ደህንነቱን ለማረጋገጥ የጦር መሳሪያ የመያዝ መብት እንዳላቸው ይናገራሉ። አንዱን ቡድን የጦር መሳሪያ ትጥቅ ማስፈታት ማለት አንድ ሌላ ትጥቁን ያላወረደ የሚሊሻ ቡድን ትጥቅ የፈታውን ቡድን ብቻ ሳይሆን ይኸው ቡድን የሚወክለውንም ጎሳ ጭምር እንዲያጠቃ መንገድ መክፈት ሊሆን ይችላል ማለት ነው። Die Gruppe, sondern auch deren Bevölkerung äh, angreifen wird. <Sie> ይህን በሚገባ እናውቃለን። እኛም የምንፈልገው ለችግሩ መፍትሄ ለማስገኘት በጣም ወሳኝ ነው ብለን የምናስበው ጉዳይ ትኩረት እንዲያገኝ ብቻ ነው። የማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት ፎስተን አርሻንጅ ቱዋዴራም ቢሆኑ የተለያዩት የሚሊሻ ቡድኖች የጦር መሳሪያ ትጥቃቸውን ለማስፈታት ጽኑ ፍላጎት አላቸው። ይሁን እንጂ ፕሬዚደንቱ ሚሊሻዎቹን ትጥቅ የማስፈታቱን ተግባር በግዳጅ ሳይሆን ለሚሊሻዎቹ ገንዘብ በመስጠት ለማከናወን እቅድ ይዘዋል። ፕሬዚደንት ቱዋዴራ ባለፉት ሶስት ዓመታት ቀው ስለተዳቀቀችው ለማዕከላዊ አፍሪቃ ሪፐብሊክ መልሶ ግንባታ ከዓለም አቀፉ ማህበረሰብ ሶስት ቢሊዮን ዩሮ እርዳታ የጠየቁ ሲሆን ከዚሁ መካከል ዓለም አቀፉ ማህበረሰብ ሁለት ቢሊዮን ዩሮ ለመስጠት ቃል ገብቶላቸዋል። የጀርመናውያኑ የውሁዳን ብሔር ብሔረሰቦች መብት ተሟጋች ድርጅት ኃላፊ ኡልሪሽ ዴሊዩስ በገንዘብ ትጥቅ ማስፈታት የሚለውን የፕሬዝደንት ዋዴራን እቅድ መሳካት በጥርጣሬ ነው የተመለከቱት። ጦርነት ላደቀቃቸው ሀገራት የሚሰጥ የገንዘብ እርዳታ የሀገራቱን ጸጥታ ከማረጋጋት ይልቅ ሙስና እንዲስፋፋ ብቻ ማድረጉን ነው ከሌሎች የእርስ በርስ ጦርነት ያገኘነው ተሞክሮ ያስተማረን። tatsächlich zu einer Stabilisierung der Situation auch in sicherheitspolitischem Maße kommen. የማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት ቱዋዴራ ባለፈው የካቲት ወር ለዚሁ ከፍተኛ ስልጣን በተመረጡበት ጊዜ ሀገሪቱን እንደሚያረጋጉ ቃል ገብተው እንደነበር የሚታወስ ነው። ይሁን እንጂ ሃምበርግ እንደሚገኘው የጀርመናውያኑ የፖለቲካ ጥናት ተቋም ባልደረባ ቲም ግላቪየና አስተያየት ቱዋ ዴራ የገቡትን ቃል በተግባር የመተርጎሙ ጉዳይ በእርሳቸው ፍላጎት ብቻ ሊሟላ የሚችል ጉዳይ አይደለም። በቆዳ ስፋቷ ፈረንሳይን በምታህለው በዚችው ሀገር ውስጥ ወደ ሁለት ሺህ የሚጠጉ የጸጥታ ጥበቃ ኃይላት ብቻ ነው ያሉት እና መንግስት የፈለገውን ነገር ለማድረግ ቢፈልግም በሀገሪቱ ወቅታዊ የጸጥታ ሁኔታ ላይ ተጽዕኖ ለማሳረፍ የሚያስችለው አቅም የለውም። einen wirklichen Einfluss auf die Sicherheitssituation im Land zu haben. በማዕከላዊ አፍሪካ ሪፐብሊክ የተሰማራው በምህጻሩ ሚኑስካ የተባለው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ 12ሺህ ወታደሮች ብቻ ነው ያሰለፈው። ፈረንሳይም በዝችው ሀገር ጀምራው የነበረውን ተልእኮ ከአንድ ወር በፊት ባለፈው ጥቅምት ወር መጨረሻ ያበቃችበት ድርጊት የጸጥታውን ሁኔታ ይበልጡን አሳሳቢ እንደሚያደርገው ዴሊዩስ ስጋታቸውን ገልጸዋል። የፈረንሳይ ወታደሮች ከማዕከላዊ አፍሪቃ ሪፐብሊክ መውጣታቸው ጥሩ እንዳልሆነ ስናስጠነቅቅ ነበር። ምክንያቱም ፈረንሳያኑ ወታደሮች በጸጥታ ጥበቃው ረገድ በዚችው ሀገር ሲያከናውኑት የነበረውን ስራ ሚኑስካ በእውነኛ ዘዴ ሊሸፍነው አይችልም። እንደ ቲም ግላቪየን ትዝብት በቂ አቅም ይጎድላቸዋል የሚሏቸው የሚኑስካ ወታደሮች ባለፉት ጊዜያት እንደታየው የማዕከላዊ አፍሪካ ሪፐብሊክ ሲቪል ሕዝብን ፈጥነው ያልተከላከሉበት ድርጊት ወደፊትም በዝችው ሀገር ለታጣቂ ቡድኖች መጠናከር ምክንያት ሊሆን እንደሚችል ስጋታቸውን ከወዲሁ ገልጸዋል። das Gefühl in der Bevölkerung immer stärker wird, dass sie, sie bewaffneten Gruppen anschließen oder sich zumindest ihnen untergeben, von denen sie das Gefühl so haben, dass sie sie verteidigen.